ካለፈው ጳጉሜ 2006 ዓ ም ጀምሮ ጋምቤላ ክልል መዠንገር ዞን ጎደሬ ወረዳ በተለይ ሜቲ ከተማ ውስጥ ግድያና በአካባቢውም ግጭቶች መካሄዳቸውን የተለያዩ ዌብሳይቶችና ሌሎችም የመገናኛ አውታሮች እየዘገቡ ናቸው። እንደ ዘገባዎቹ ከሆነ በብዙ መቶዎች የሚቆጠሩ ሰዎች ሕይወታቸውን አጥተዋል። ብዛታቸው በውል ያልታወቀ ደግሞ ለከባድ መቁሰል ተጋልጠዋል። ግጭቱ የሚካሄደው በአማሮች ላይ ነው የሚለው መኢአድ ባወጣው መግለጫ መሠረት የመንግሥት ካድሬዎችና ፌዴራል ወታደሮች እጃቸው እንዳለበት አመልክቷል። ለመሆኑ ግጭቱ እንዴትና ለምን ተቀሰቀሰ? መንግሥትም ሆነ የክልሉ አስተዳደር ምን እያደረጉ ናቸው? አዲሱ አበበ ጉዳዩ ይመለከታቸዋል ያላቸውን ወገኖች አነጋግሮ ተከታዩን አዘጋጅተዋል። የአመጹን መቀስቀስ የሰማው መኢአድ ማለትም የመላው ኢትዮጵያውያን አንድነት ድርጅት ወደ አካባቢው የላከውን ቡድን የመራሁት እኔ ነኝ ያሉት የሕዝብ ግንኙነት ክፍሉ ኃላፊ አቶ ተስፋውን አለምነህ ግጭቱ የተቀሰቀሰበትን አካባቢ ይገልጹና መነሻውን ያስከትላሉ። መጀንገር ዞን ጎደሬ ወረዳ ሜዲን ትባል ሜቲ እሺ ጎደሬ ወረዳው ነው። ሜዲን እሺ የነ የሪ የሚባሉም ቀበሌዎች አሉ። ከዚህ አካባቢ መጀንግሮች ና ተማሪዎች ም ደቡብ ና የኦሮሞ ይሄዳሉ። እነዚህ መጀንግሮች ተማራም ጋር የሚኖሩት በሰላም ነው። ነገር ግን አካባቢው ታድሬዎች መንግስት ብሎ ማለት ነው እነሱ ማጋጨት እና እዚ አካባቢ ያሉት ሰዎች እንዲገደሉ ነው የሚደረገው። እናንተ እንዴት አገኛችሁት መረጃውን? ነው ቦታው ድረስ እኛ ሄደን ነበረ የተጎዱ ሰዎችን ይዘን ምጠን አሳክመናቸዋል። የደረሰው ጉዳት ምንድን ነው? ይሞት አለ የመቁሰል አደጋ አለ፣ ክፍ የመፈናቀል አደጋ አለ። ብዙ ነው ጉዳት የደረሰው። ወደ አምስት መቶ አርባ አካባቢ የሚሆኑ ሰዎች ውተዋል። ከዛም ባለፈ ከፍተኛ ቁጥር ያላቸው ሰዎች ቆስለዋል። ከቆሰሉት መካከል ከፍተኛ የሆነ አሳክመናል። አማሮች ናቸው የተገደሉት፣ አማሮችም ተገለዋል። ነገር ግን የመነሻው የግጭቱ መነሻ ምክንያት ምንድን ነው? እናንተ ከዚህ አካባቢ መኖር አትሉም የሚል በወያኔ ኢህአዴግ መንግስት ይዞ አካባቢ ያሉትን የመንግስት ታጣቂዎች ናቸው። ፌዴራል ፖሊስም አለ፣ መከላከያም አለ። እነዚህ ጥያቄውን ልክ የመጀንገር ጎሳ እንዳስነሳው በማስመሰል ይጡልን ነው እና ሚሊዮን የሰጠሙት እነሱ ናቸው። መኢአድ እንደገለጸው ከሆነ ብዙዎቹ አማሮች የሆኑበት ወደ አምስት መቶ አርባ ሰዎች ናቸው የተገደሉት። ለመሆኑ መንግስት ምን አለ? እናንተስ እንዴት ወደሚመለከተው የመንግስት አካል አልሄዳችሁም? አቶ ተስፋሁን መንግስት ምንም አይነት ሆን ብሎ ቅስኮን የሚያቀነባብረው እሱ ነው ያቀነባበረው። ጉዳዩን እሱ ነው እያቀነባበረ ያለው። ምክንያቱም ብዙ ታጣቂዎች እየገደሉ መንግስት እጁ የለበትም ማለት አይቻልም። መንግስት ነው በቀጥታ የሚያደርገው። በተጨባጭም ስላረጋገጥን ይሄንን በድፍረት ምን እናገረው አርባ ሁለት አማሮች ወደ የሪ ቀበሌ ሲሄዱ ከአርባ ሁለት አማሮች በቀጥታ አርባዎች ወደ ተገደሉ የተገደሉት በመንግስት ታጣቂዎች ነው። ስለዚህ መንግስት በቀጥታ እጁ አለበት። በግልጽ እየታየ እኮ ነው ያለው። የመንግስት ታጣቂዎች ከገደሉ፣ የመንግስት ካድሬዎች ከገደሉ መንግስት ምክንያት አይኖረም። ስለዚህ እየተገደሉ ያሉት ወይም ጉዳዩን እያቀነባበረ ያለው የወያኔ ኢህአዴግ መንግስት ነው። በተግባርን ማረጋግጫ ያ ቦታው ድረስን ተገብተን ጉዳዩን ተከታትለናል። ማረጋገጫ የምትሉት ግን የመንግስት ታጣቂ ያሏቸዋቸው ሰዎች ገደሉ ስላላችሁ ነው አይደለም? አዎ። እናንተ ግን እዛ ሄዳችሁ የሞቱትን አያችሁ፣ የቆሰሉትንም አይታችሁ፣ የተቻለውን አሳከማችሁ። ግን ወደ መንግስት መኤያድ ኦፊሴላዊ የሆነ አቤቱታ አላቀረበም። መግለጫዎችንም አወጣናል። የተጎዱትን ሰዎች ይዘን ሂደን በሚገርም ሁኔታ እንደው ጥቁር አንበሳ ሆስፒታልም ለማሳከም ከፍተኛ የሆነ መሰናክል የተፈጠረብን። እዛ አካባቢ ያሉ ሰዎች ግን ሲሆን እዛ አካባቢ ይታከማሉ። የቀበሌ መታወቂያ አምቱ በማለት የማይደረግ ነገር ከኖርማል በሽተኞች በተለየ ሁኔታ ስብሰባ እየተሰራ ነው ያለ እና ይህንን እኛ በሚቻለው ነገር ሁሉ አድርገናል። መግለጫዎችንም አውጥተናል። በግልጽም ጠይቀናል። ስለዚህ መንግስት ጉዳዩ በቀጥታ ነው ያለበት። ነገር ግን የተደረሰ ተገቢውን ምላሽ አልሰጠም። አሁንም ድረስ እየተፈናቀሉ ነው ያሉት። በከፍተኛ ሁኔታ የተጎዱ ሰዎች አሁንም እያሳከምናቸው ነው ያሉት። ይሄ ደግሞ በተጨባጭ በተግባር ድዋችን ድረስ ሁሉ አሉ። እዛ በነበራችሁበት ጊዜ ግን አቶ ተስፋሁን እዛው አካባቢ ለመንግስት ባለስልጣናት ለክልሉ የመሳሰል ለፖሊስ ሀይሉም ምን ለማለት ሞክራችኋል? ምንም አልነገራችሁ፣ ሄዳችሁ አላገኛችኋቸውም? ወይም ጥያቄ አላቀረባችሁም? ምንም ጥያቄ ለመቀበል ራሱ ዝግጆች አይደሉም። ህግን ሄዳችኋል መኪና መውጣትም መግባትም አይችልም። የእኛም ህይወት ጥያቄ ውስጥ ነው የነበረው። እንዴት ጥያቄ ውስጥ ነው የነበርነው። ስለዚህ ምንድን ነው ማድረግ ያለበት ነገር መያዝ ባን ለአለምዝም ማጋለጥም ስላለብን መያዝ የሚገባንን መረጃ ይዘን ከአካባቢ ቶሎ መውጣት የፈለግ ነው። ከእኛ ያዘው እንዳለን መውጣትም አይቻልም ፍጹም ከፍተኛ የሆነ ቁጥጥር ነው የነበረው። መግባታችን እንግዲህ ኢህአዴግ እንደሰማ ከፍተኛ ቁጥር ተደረገ። እኛም ውጣን። ወዲያው መለከቶ አካል ለመንግስት ማሳወቅ ነው የአቋም መግለጫችንንም ገለጽ ነው። ስለዚህ የአካባቢው ካድሬዎች ምንም አይነት መልስ ይሰጣሉ ብለን እኛም አንጸብ። በዚህ ምክንያት አልሄድንም ነው የሚሉኝ ወደ መንግስት አካላት እዛው ጋምቤላ አካባቢ መጀንገር አሌር ነው ልትሞክሩ አይገባም ወይ ማለት ነው። ወደ የጋምቤላ ጉዳይ አይደለም፣ የጋምቤላ ክልል መንግስት አይደለም ያ ቢሆንም ፖሊሲ ያለው የፌደራል መከላከያ ግን አቶ ተስፋ ሁን እዛ ውስጥ ስለሚፈጸም እዛ ክልል ውስጥ ይሄ ወንጀል ያላችሁት ነገር ስለተፈጸመ መነሻ የሆናችሁ ነበር። ለዛው ለክልሉ አስተዳደር አቤት ማለት ማለት ነው። ሁኔታው አላመቸም ብለውኛል። በዚህ ምክንያት አልሄዳችሁ ከሆነ ሌላ ጉዳይ ነው። ግን አቤት ለማለት እድል ከነበረ የፈለጉትን ይመልሱ። እናንተ ግን ማድረግ ነበረባችሁ ብዬ አምናለሁ። አልሄደም እንጂ ተጎጂዎች እንዲሄዱ አድርገናል እኮ ተጎጂዎቹ ተቀርቧል። ለምሳሌ እዛው ጎደሬ ወረዳዎች በእኛ አስተባባሪነት ማለት ነው የተጎዱት ጥያቄ እንዲያቀርቡ አድርገናል። እዛው ላይ እዛው ጎደሬ የሜጤ ከተማ ላይ ማለት ነው ከአስተዳደር ጽሕፈት ቤት ላይ ጥያቄያቸውን እንዲያቀርቡ። እናት ልጆች ራቁታቸው የሚደርሱት ልብስ የለም፣ በድንገትም የወጡትኝ ከእነ ችግራቸው ቁመዋል። እነዛ ጥያቄ እያቀረቡ ነው። የነዛ ጥያቄ ግን በአግባቡ ሊመልስላቸው አልቻለም። ስለዚህ የእነሱ ጥያቄ ሊመልሱ ካልቻሉ፣ ቀጥተኛ ተጎጂዎች እነሱ ናቸው። አረ እንደ ጥያቄውን ይመልሳሉ የሚል ተስፋም የለንም። አልመለሱልንም። ቀጣይ ምንድን ያደረግነው ወደ ፌዴራል መንግስት ነው የመጣ ነው። ምንም አይነት መልስ አልተገኘም። ይህ ባለፈው ጳጉሜን ተጀመረ የተባለውን ግጭት ለማጣራት መእያድ አንድ የልዑካን ቡድን ወደ ስፍራው እንደላከ አቶ ተስፋሁን ገልጠዋል። እቦታው ድረስ ከሄዳችሁ፣ አቶ ተስፋሁን ትክክለኛውን መንስኤ ታዲያ ተረድታችኋል? የሚያስረዳት ነው። መነሻው ምንድን ነው? አማሮች እዚህ አካባቢ ውጡልን ነው። ይህን ጥያቄ መሰረት አድርገው ነው ግጭት የተነሳው። ከዛ በኋላ መንግስት ምንድን ነው የሚለው የጎሳ ግጭት ልክ አማራ እና መጀንገር እንደተጋጨ። በፍጹም ግን እሱ አይደለም። አማራ እና መጀንገር በፍጹም አልተጋጨም። የተጋጨው ካድሬዎች እና የአማራ ጎሳዎቻቸው የተጣሉት በተጨፈጨፉ እንጂ ምንም አይነት ግጭት የለም። የክልሉ ነዋሪ የሚኖሩት ነገር ግን በግጭት ባስመሰል እዛ ሜቲ ከተማ ላይ ምንድን ነው በብዛት አማሪዎች ናቸው የሚኖሩበት እና የሪ ቀበሌ ላይ ሲነሳ መንግስት ተገቢውን ጥያቄ ይመልስልን ወገኖቻችን እየሞቱ ናቸው የሚል ግጭት ተነስቶ ነበረ፣ ሜቲ ላይ። በዚህም የወረዳው አመራር ሞቷል፣ የተነሳ ግጭት ማለት ነው። ይህ የሆነው ግን ሩት ኬዙ መጀመሪያ ምንድን ነው የሆነው ከዛ አካባቢ እየተጨፈጨፉ ያሉትና እየተፈናቀሉ ያሉትን አማሮች መንግስት ጥያቄ ይስት ነው። ህዝብ ከአማራ ጋር በፍጹም አልተገጭም። የአመራር አባል የነበረ ሞተ ነው ያሉኝ አቶ የሚባል ሁሉ ድረስ አረጋግጠናል። በስህተት ነው ወይስ ምንድን፣ እንዴት የመንግስት ወገን ከሆነ እንዴት ሞተ ብዬ ነው። እናንተ እንግዲህ መንግስት ነው ይህን የሚያደርገው ነው የምትሉትና እሱ ምንድነው የሞተው ሌቲ ከተማ ላይ የሚኖሩ ህብረተሰቦች ተገቢውን ጥያቄ ይስጥ። ህብረተሰቡ ነው እዚያ ራይዝ ያደረገው እየሞቱ ብናቸው ያሉት ስለዚህ ለምንድን ነው የሚገደሉት ብለው ጥያቄ የሚያነሱበት ሰዓት ነው። በዛ በተፈጠረ ግጭት ነው እሱ ድወቱ ሊያልፍ ይቻሉ ድንገት ነው አሁ፣ እንጂ ሆን ተብሎ አይደለም ማለት ነው። ግን እነዚህ አምስት መቶ አርባ ሰዎች ሞቱ ሲሉ አቶ ተስፋውን ቀላል ቁጥር አይደለም በአንድ በትንሽ ክልል አካባቢ እነዚህ በሙሉ አማሮች ናቸው በብዛት አማሮች ናቸው በግልጽ ለመናገር ነገር ግን ከደቡብ አካባቢ ቦንጋ ከፋ የተወሰኑ ሰዎች እነሱም ሙተዋል እዚሁ አካባቢ የከፋ የቦንጋ ማለት ነው እነሱም ሙተዋል ሌሎቹ ሙሉ በሙሉ አማሮች ናቸው በግድያው ወይም በዚህ በአመጹ ተካፈሉ የሚሏቸው የመንግስት ወገኖች መከላከያ፣ መከላከያ በኋላ ነው የገባው የፌዴራል ፖሊሶችና። መጀመሪያ ግጭቱን ያስነሱት እዛው ያሉ የአካባቢው ካድሬዎች ናቸው። የታጠቁ ካድሬዎች አሉ። እነሱ ካድሬዎች ናቸው፣ መጀመሪያ ግጭቱን ያስነሱት። አሁን እንግዲህ ሶስት ወር ገደማ ነው። ዛሬ ያለ ሁኔታ ምንድን ነው እኔ እና እርሶ ስንወያይ ተዋስን ያለው እዛው አካባቢ የተፈናቀሉ ያልናቸው ውጡ እየተባሉ ናቸው ያሉትን። ነገር ግን መከላከያም ገብቷል። ሌላ የመጀንገሮችም በአካባቢው ያሉትን ለወያኔ ኢህአዴግ ባለስልጣናት መሬታቸው እየተሰጠባቸው ያሉት መጀንግሮችም አሁን እየተጎዱ ናቸው ያሉት። መጀንግሮችም ጥያቄ እያነሱ ነው ያሉትም። መጀንግሮችም ከፖሊስ ጋር እየተጋጭኑ ያሉት አሁን የመጀንገርና የአማራ የሚለው እየቀረ ምንድ ነው መጀንገሮች ከፖሊስ ጋር እየተጋጭኑ ያሉት። መጀንግሮችም እየሞቱ ናቸው ያሉት ከፖሊስ ጋር ለምን እንደሚጋጨው ምንሄሪያ ነው አካባቢ ምርታማ የሆነ አካባቢ፣ ያንን በጣም ምርታማ ነው። ቡና ያበቅላል፣ ብዙ ነገር ያበቅላል። ያንን አካባቢ ለተወሰኑ የጥሮታ የወጡ የወያኔ ኢህአዴግ ካድሬዎች አሉ፣ ለእነዛ ተሰጥቷል። ስለዚህ ያ መሰጠት የለበትም ነው። እነዛ ሲሰጡ ደግሞ አማሮችን አፈናቅሉ። አማሮች ናቸው የያዙባቸው። አሁን እነዚህ መጀንግሮች እናንተ ናችሁ የወሰዳችሁብን ይሄ መሬት አንሰጥም የሚል ጥያቄ ስላነሱ ከፌዴራል ፖሊስና ከመከላከያ ጋር ሊጋጩ ይችላሉ መጀንግሮች። አሁን መንግስት ግን ሆን ብሎ የአማራን እየገደለ ነው ያለው። መኢአድ በዚህ ጉዳይ ላይ በተለይም ነገሩ በርዶ ሰላም ይሰፍን ዘንድ ምን ለማድረግ አቅዷል? አሁንም አቶ ተስፋሁን መግለጫዎችን አውጥተናል። ይህ የማይቆም ከሆነ በተከታታይ ሰላማዊ ሰልፎች እንጠራለን። ሰላማዊ ሰልፍ እናደርጋለን። ስለዚህ እስከሚቆም ድረስ የሚከፈለውን ዋጋ ሁሉ ከፍለን ማስቆም አለብን የሚል አቋም ቁስለኞች አሉ እንትን ያሉትን ቦታቸው ድረስ ሂደን ትሪትመንት እያደረግ ነው ያሉ። ከፍተኛ የሆነ ቁጥር ያለው ችግር ውስን ያለው ተፈናቅሏል። በምንችለው አቅም ሁሉ ማድረግ የሚገባን ነገር አድርገናል። ነገር ግን እንደሚታወቀው ይህ ስርዓት እንደ ስርዓት እስከቀጠለ ድረስ ይህን ጉዳይ እንደ ትልቅ አጀንዳችን ይዘን ምንም ነገር ጥያቄ ውስጥ የሚገባ አይደለም፣ ወይም ዛሬ ነገ የምንለው አይደለም። እንደሚታወቀው የወያኔ መንግስት ፈልግ ይከለክላል፣ ሰባራ ምክንያት ሊፈለገ ይደር ይከለክለናል። እኛ ግን ጠራን በኋላ መሳሪያ በእጃችን የለም። ሰላማዊ ታጋዮችን አንገልም፣ እንሞታል አስፈላጊውን ዝግጅት ማድረግ አለብን። ተጨባጭ ማስረጃዎችን ይዘናል። አሁንም እያጠናከርን ነው ያለነው። ያለ በቅርብ ቀን ማድረግ የሚገባን ነገር ሁሉ እናደርጋለን። በግጭቱ ከሞቱት ሌላ የተጎዱ ወገኖች መኖራቸውንም አቶ ተስፋውን ስለገለጡልኝ አንዱን አግኝቼ አነጋግሬ ያለው አቶ በለጠ ጌታቸው ምን ላይ ጉዳት እንደደረሰባቸው በመግለጽ ይጀምራሉ። እኔ እጄን ነው የተጎዳው። ማለት ምን ያህል ነው ጉዳቱ? ጉዳቱ መቼም በጣም ያው ቁስል በጣም ቆስሏል። አሁን ግን ትንሽ የተወሰነ ስለታከምኩት ትንሽ ጸፈፍ ብሎልኛል። ምን ያህል ቆይህ እዛ ክልል አቶ በለጠ? ሁለት አመቴ ነው። በምንድን ነበር የምትተዳደረው? ያው እርሻ ምናምን እያረስኩ ነው። ምን አጣላችሁ ታዲያ? ውጡ የተባላችሁት ስለምንድን ነው? ምንም ጥል የለም፣ ዝም ብለው ነው ማለት ያው ሀገራችንን ልቀቁልን እኛ ሀገር ነው ብለው ነው እንጂ ሌላ ምንም ነገር የተጣላበት ጉዳይ የለም። ሀገር የኛ ነው ነው ውጡ ሀገራችንን ልቀቁ ነው ገ እናንተ ሀገር የላችሁም ነው ይሄን የሚሉት እነማን ናቸው? ምጅንግሮች እነሱ ናቸው ግድያውንም ወይም ድብደባውንም የፈጸሙት ሰው ሞቷል የሚለው ወሬ ሰምቻለሁ። ተወረዳ ፖሊስ ለቢራ ምናምን እየመጣ የእነሱ ይሄንን ድርጊት የሚፈጽመው ከወረዳው እየተላኩ ነው እንጂ ተገጠር ያለች ምንም አልደረስብንም። ያው ከወረዳ እየመጣ ነው ፖሊስ ፖሊሴ ናቸው እኛን የመቱን። እኛ ተራ አስከባሪ አንዛር እኛንን የምንጠብቅ ና ይመጣሉ። መሸት ሲል ተኩስ ይከፍታሉ። ምን ያህል ሰው ሞተ አልኩኝ? ስድስት መቶ በምን አወቃችሁ? ስድስት መቶ መሞቱን በምን አወቃችሁ? ይታወቃል። በቀን በቀን የሚሞተው በአንድ ቀን ሰላሳ ስድስት ሬሳ ነው የተቀበረ። መቼ ነው የጀመረው ይሄ ግጭት? አምስት ቀን ነው ጀመረ። እስከ አሁን ድረስ አልቆመም። አዎ፣ ያው ዳር ዳሩን አሁንም እየተቆስ እየመቱ ነው። ውጡ ካሏችሁ ታዲያ እናንተ እንዴት ቆያችሁ እዛ? አቶ በለጠ ማለት ያው ተሎ ስለሆነ ውጡ ሲሉ በቃ ወዲያው ጀመሩ፣ ያው መምታት ጀመሩ። በቃ እኮ ውጡ ከተባችሁ ከተባላችሁ በኋላ እናንተ ምን አረጋችሁ? ፖሊስ ሄዳችሁ ለህጋግ አመለከታችሁ ወይስ ደግሞ ልትወጡ ተዘጋጅታችኋል? ዘናያጅማ ያው ህጉ የእነሱ ስለሆነ እኛን እዛ በርቆ ቢያንም በቃ ጉዳይ አይሉንም እኮ። ታዲያ ምን ይዛችሁ ነው ቁጭ ያላችሁት? ሌላ እንደገና ችግር ከተፈጠረስ ማለት ነው። አሁን እና እንግዲህ ያው ልንወጣ ነው። በቃ ትንሽ ተረዛንክ ያለንን ገንዘብ እንሸጣለን፣ ሸጠን እንወጣለን ብለን ከጅለን ነበረ። ያው አሁን እንግዲህ አሁን አልተ አልበረደን። በቃ ዝም ብለን ባዶ እጃችንን እየወጣ ነው። ተወልደን አደግንበት ሀገር መሄድ ብቻ ነው። እኔ ጎጃም ነው አገሬ፣ ትውልድ ሀገሬ ጎጃም ነው። ወደ ጎጃም ነው መሄድ። ለመሄድ ወስነዋል ማለት ነው? አዎ። ታድያ እዛማ ምንም መፍትሄ የለውም። ያው ትውልድ የተወለድኩበት ሀገር ሂጅ ሰርቼ እበላለሁ አቡዬ፣ ወስኛለሁ በቃ። ተሰባስባችሁ ወደ ፍር ወደ ህግ ለምን አትሄዱም? እዛ መሄድ አይቻልም። አይሰሙም እነሱ ብናሄድ እኛ የተጎዳኖች እያለን ምንም ሲሆን፣ ያልተጎዶችን የእነሱን ነው እንጂ የሚገድፉ የኛን አይገድፉም። በቃ አማራ የተባለን ስለጠሉ ምንም ጉዳት አይሰጡም። ውጣ ነው የሚል። አገር ሽሁድ ነው እንጂ ይሄ የኛ ሀገር ነው እንጂ ጉዳት እንደዚህ ነው አይሉም። ግድያውን የሚፈጽሙት ፖሊሶች ናቸው አሉኝ። ቅድም ግን መጀንገር፣ ህዝቡ ራሱ የዛ ነዋሪ ሰላም ናችሁ ከእነሱ ጋር ከነዋሪው ጋር ገና ነዋሪው ምንም አላለም። ሚያውተ ፖሊሶችና በመከላከያ አንተኛሎች ናቸው እንጂ እዛ ህዝብ ተገበሬ ጉዳተኛ ጋር የሚኖሮች ምንም አላሉ። ይሄ ነገር ሲፈሰ እነሱም ወደ ጫካ የሚሸሹ እንጂ ገበሬዎች ይህን ድርጅት አላጋሉ። የሚያውተ ወረጃ ፖሊስ ይላከል። በዛም በዛ እየመጣ በቃ ጠባቂ ነው የሚልና ይውላል። ማታ ጀንበር ገባ ስትል ይከፍታል ተኩ። መጀንገሮች ለምንድን ነው ወደ ጫካ የሚሸሹት? እነሱ ውጡ አልተባሉም አይደለም? እንደዛ ሲሆን ገበሬዎች ስለሆኑ በቃ ሴቶቻቸውን የእኛን ሰው ይመትብናል ይገድናል፣ በማለት እየተጠራጠሩ ቤታቸውን ዘግተው ይሸሻሉ። ወደ ሌላ ቦታ ወደ ዘመድ ይሄዳሉ። የእኛን ሰው ይመትናል እያሉ እየፈሩ በፍራቻ ገና ሰው ሲደበደብ ወይም ሲገደል አይተዋል። እኔ አይቻለሁ። ብዙ ሰው ሲሞተ አይቻለሁ። በተኩስ ነው በድብደባ በተኩስ ነው። ድብደባ የለም። ተኩስና አርቤት እንዳለ ቆልፎ ማቃጠል። ስንት ቤት ተቃጠለ በዚህ አይነት ኧረ ቤት እንኳን አንድ ሀያ አምስት ቤት የሚሆን ተቃልባል። ሀያ አምስት ሀያ አምስት ቤት ተቃልባል። የተመታሁባት ጥይት ክንዴ ላይ ቀርታ በኋላ አስወጣኋት ይላሉ። እኒህኛው ደግሞ አሎ ማልበል ገበየሆነኝ ገበየሁማ ኮስትር ኮስትር። እንዴት ነው እዛ አካባቢ? ውጡ ተብለናል። ውጡልን፣ ቦታ የኛ ነው ሆነ ተብለን ነው ተደበደብን። ምን ደረሰ? አዎ እኔ ተመትቻለሁ። እዚህ በትከሻን ተመትቼ እክንዴ ላይ ጥይቱ ቀርቶ እዚህ ያሰጠሁት እክንዶ ላይ ጥይቱ የተተኮሰው ጥይት ቀርቶ ወጣለሁት። አሁን አሁን አሰጥቸዋለሁ። አቶ አበበ ወርቁ በፌዴራል ጉዳዮች ሚኒስቴር የሕዝብ ግንኙነት ኃላፊ ናቸው። ትናንት አርብ ማለዳ ደውዬ ከአዲስ አበባ ውጪ ሐዋሳ ነኝ፣ መረጃው እጄ ላይ የለም ብለውኝ፣ ዛሬ ቅዳሜ ደውዬ አግኝቻቸዋለሁ። በቀጠሮ ስለተገኙልኝ አመሰግናለሁ። አቶ አበበ፣ ይሄ ጋምቤላ ክልል መዠንገር ዞን ሜቲ ከተማ የሚገኘው ወይም የሚካሄደው ግጭት መነሻው፣ አሁን ያለበት ሁኔታ ምንድን ነው? መንግስትስ ጉዳዩን ያውቀዋል? አጉሚ አምስት አካባቢ መጀንገር ጥቂት አካባቢዎች ላይ በሰላም የኖረውን ህዝብ ለማጋጨት የተሞከረ ድርጊት ነበር እንደሚታወቀውና። ማን ነው የሞከረው ያንን ግጭት? እዚያው ላይ ፀረ ሰላም ኃይሎች አሉ። ጥቂት ግለሰቦችም ደግሞ በመንግስት መዋቅር ዘንድ ሆነው አሉ። እነሱ ህዝቡን እንዲበጣበጥ የሚያደርጉበት ሁኔታ አለ። ይሄ ሀብት ለኛ ነው፣ ይሄ ቡና ለኛ ነው፣ ይሄ ለኛ ይገባል፣ ለዚህኛው ጎሳ ነው፣ ይሄኛው ለዚህኛው ጎሳ ነው የሚል የተወሰነ አጀንዳ ለመክፈት የሞከሩት ነበር። እና በሁለት ታወቁ አካላት ናቸው። በመንግስትም በኩል ጸረ ኃይል የሆኑም ወገኖች ሆነው ብጥብጥ እንዲነሳ ቀስቅሰዋል ነው ያሉኝ። እና በመንግስት በኩልም አሉ። በዋናነት እዚያው አካባቢ ላይ ያሉ የጸረ ሰላም ኃይሎች አሉ። አንዱን ጎሳ ከሌላው ጎሳ ጋር በማጋጨት ፖለቲካዊ ትርፍ ለማግኘት የሚንቀሳቀሱ አሉ። እነዚህን አውቀውም ሆነ ሳያውቁ ደግሞ የተወሰነ የሚከተሉ ግለሰቦች ነበ የነበሩም መንግስት መዋቅርም ሆኖ ከወረዳም ከጎን ደረጃም ሆኖ ማለት ነው እና ከመላው ኢትዮጵያ አንድነት ድርጅት እንደተነገረኝ የመንግስት ካድሬዎች፣ የፌዴራል አባላት፣ የጦር አባላት እዚህ ውስጥ አሉ ግድያ ውስጥ ብለዋልና፣ ምናልባት እርስዎ አንዳንድ በማወቅም ሆነ ባለማወቅ በመንግስት በኩል ያሉ ሰዎችም እዚህ ውስጥ አሉ ያሉት ይሄንን የሚያጠናክር ይሆን እንዴ? ያጠናክር አይደለም። በመንግስት በኩል ሚል አይደለም ያለን። እንግዲህ ሚያድ የራሱ መነሻ ሊኖረው ይችላል ይህንን ዘገባ አቅርቦ ከሆነ ያላዳመጡትም ቅድም እንዳልሁት መነሻዎች የተለያዩ ህዝብን ከህዝብ ጋር በማጋጨት ፖለቲካዊ ትርፍ ለማግኘት ዓላማ አድርገው የሚንቀሳቀሱ አካል ስላሉ ከዚህ አንጻር የተፈጠረ ግጭት እንደነበረ ማወቅ ይቻላል። እንግዲህ ሚያድም ሌሎችም በሬ የወለደ ነገር እያነሱ ትንሽ ነገሩን እያሰፉ የሚናገሩበት እድል ከዚያ ጋር ተያይዞ የሚመጣ ነገር ብለን ነው እኛ ምንገምተው። ህዝብና ህዝብ የሚጋጭ አይደለም፣ የመንግስት ዓላማም አይደለም። መንግስት መረጃ እንደደረሰው በቁጥጥር ስራ ውሎታል። ተጨማሪም የፖሊስ አካላት ቦታው አካባቢ ደርሰው ግጭቱ ብዙ ህይወት ሳያጠፋ ንብረት ሳያጠፋ ህዝብም ሙሉ በሙሉ ሳይፈናቀል ማብረድ የተቻለበት ሁኔታ ነው የተፈጠረው። የተወሰኑ የተፈናቀሉ ነበሩ እነሱንም ት በበነጋው ጳጉሜ ስድስት ሰባት አካባቢ ላይ የማስመለስ ስራዎች የተሰሩበት እና ወዲያውኑ ህብረተሰቡ ወደ ተረጋጋ ኑሮ የተመለሰበት ሁኔታ ነው። ህብረተሰቡ በሰላም እየወጣ እየገባ ያለበት ሁኔታ ነው። እንግዲህ ያለን መረጃ የእኛ ከመላው ኢትዮጵያ አንድነት ድርጅት መግለጫም ሆነ ከቃል አቀባዩ እንደተረዳ ነው። በተጨባጭ ካድሬዎች፣ የፌዴራል ፖሊስ አባላት የታጠቁ የመንግስት ኃይሎች በግድያ ውስጥ ተሳትፈዋል፣ መረጃ ሁሉ አለን እስከ ማለት ይናገራሉ እና በዛ ላይ እናንተ የተገነዘባችሁት የተረዳችሁት ነገር አለ። ነገሩን በምታጠኑበት ጊዜ የክልሉ ፖሊስ ሆነ፣ የፌዴራል ፖሊስ የፌዴራል ስርዓቱ በሚፈቅደው መንገድ ይህንን አኮሚዴት አድርጎ ግጭቶችን ሀንድል የማድረግ ስራ የተሰራበት ሁኔታ እንጂ በምንም ታምር የለም። መረጃ ካላቸው የእኛ ቢሰጡን ደግሞ የበለጠ ልናጠራው እንችላለን። መረጃ ግን አላቸው ብዬ አላምንም። መረጃ ካላቸው እንዳሉት እንግዲህ ከጻፉት ሌላ የሚናገሩት ካለ ጉዳዩን ወደፊት እንመለስበታለን። ቀደም ሲል እርሶ እንደነገሩኝ ግን ጳግሜን አምስት የተቀሰቀሰው ግጭት በማግስቱ ሄደን አብርደን ሰላም ነው ብለውኛል። ከአቶ ተስፋውን አለምነህ የመኢአድ ህዝብ ግንኙነት ኃላፊ ጋር ትናንት አርብ ነው የተወያየሁት፣ ከእርሶ ጋር ዛሬ ቅዳሜ ነው የምንዋየው? እነሱ እንደሚሉት እስከ ትላንቱ ድረስ፣ የዛሬን አላውቅም፣ ምንም ግጭቱ አልበረደም። አሁንም ከሌላ ጎሳ የመጡትን ሰዎች ውጡ እየተባለ ነው። ቀን ቀን ደህና ይሆንና ማታ ማታ ተኩስ ይጀምራል የሚሉ የዚህ ችግር ተጎጂ የሆኑ ሰውም ገልጠውልኛልና በአሁን ሰዓት ሁሉ ነገር ቆሟል ነው የሚሉኝ። በተጨባጭ አሁን ህዝባችን በሰላም ነው ያለ። እንግዲህ ግጭት የሚናፍቅ ሰው ሁልጊዜ ግጭት እንዲሆን ስለሚፈልግ ግጭት እንዳለ ነው የሚያስተጋቡት። ግጭት ተባብሷል የሚለው ሀሰት ነው እያልሁ ነው። እሺ የኛ ባለሙያዎችም የፌዴራልም የክልሉም ያለው እዚህ አካባቢ ላይም አሉ። እስከአሁን ድረስ ቅድም፣ ትናንትና እንደጠየቁ በስልክም ደውዬ እንዳረጋገጡት ግጭት አሁን የለም። ውጡ የሚባሉ ሰዎችም እንዳሉ ተገልጦልኛል። ስለነሱስ መንግስት ምን አለ? ውጡ ህዝብ ተነስቶ አንድ ሌላውን ህዝብ ውጡ አላለም። አማራው ይውጣ ወይም ሌላው ብሔረሰብ ይውጣ ያለም የለም። ከዚያ ትግሬውም አለ ኦሮሞውም አለ ጉራጌውም አለ ወላይታውማ ብሔረሰቦች ያሉበት ህዝብ ለብዙ አመታት አብሮ የኖረ ነው። ይውጣልን እያለ ያለ ቀፍጣም ሀይሉ የነበረውን ህዝብ በማጋጨት አስቦ አልሞ አቅሞ ያካሄደው ፕሮፓጋንዳ ነው። እዛ አካባቢ በተነሳ ግጭት እነሱ እንደሚሉት ዛሬም ባልቆመ ግጭት የደረሰውን ጉዳት ምን ያህል እንደሆነ ይገልጹልኛል? አቶ አበበ፣ የሞቱ የቆሰሉ የደረሰችቱ መጠነኛ ግጭት የተወሰነ የህዝብ መፈናቀሎች ገጥመው ነበረ። የተወሰነ ንብረት መውደም ደርሶ ነበረ። የተወሰነ ጉዳቶች የደረሱበት ሁኔታ፣ እሱ ደግሞ እየተጣራ ያለበት ሁኔታ ነው። እርሶ እንኳን እንዳሉት ከጳግሜን የጀመረ ግጭት አሁን ከሁለት ወር በላይ ነው እና ምን ያህል ሰው እንደሞተ፣ ምን ያህል እንደቆሰለ፣ ምን ያህል ቤቶች እንደተቃጠሉ ለማወቅ ረዥም ጊዜ ይመስለኛል። ከሁለት ወር በላይ እስካሁን እንዴት አይታወቅም? በአሃዝ ሊነግሩኝ አይችሉም? ምን ያህል ሰው ሞተ? ምን ያህል ቆሰለ? ምን ያህል ቤት ተቃጠለ? ምን ያህል ሰው ተፈናቀለ? በሀዝ እኔማ አልነበርሁም። መረጃዎች ገና አልደረሱኝም። የእኛ ሰዎች ሄደዋል ብለውኛል። እዛ ቦታው ሲደርሱ መረጃውን በገሀድ እንትን ብለዋል። የእናንተ ሰዎች እዛ እንደሄዱ ገልጠውልኛል። አቶ አበበ በተጨባጭ ያለውን ሁኔታ በመረጃ ታይ ያዝ። ይህን ያህል ሰው ሞተ ማለት እነ እንደሰጠው መግለጫ ነው የሚሆኑ ተጠንቶ የሚደረስበት ነው። አሁን እጄ ላይ መረጃ የለኝም። የእኛ ሰዎች ቦታው ሄደዋል ብለውኛል። የሄዱት ሰዎች አንድ ነገር ይዘው ይመለሳሉ ብዬ አምናለሁ። በቁጥር ይህን ያህል የሚል ሰው የሞተ መረጃ እስካሁን የለንም። መልካም፣ አቶ አበበ ወርቁ የፌዴራል ጉዳዮች የሕዝብ ግንኙነት ኃላፊ በጣም አመሰግነዎታለሁ። ስለ ጊዜው በጉዳዩ ላይ እንመለስበታለን። ሌላ ጊዜ እንዲሁ ጊዜውን እንደሚሰጡን ተስፋ አደርጋለሁ። እግዚአብሔር ይስጥልኝ አቶ አበበ። እኛም በጣም አመሰግናለሁ። መረጃ ተጠናክሮ እንደደረሰኝ እኛም ይፋ እናደርገዋለን። እሺ። እንግዶችን በሙሉ አመሰግናለሁ። መዠንገር ውስጥ ውጡ ተባልን ከሚሉት ሌላ ራሳቸው መዠንገሮች ወይም የሜቲ ነዋሪዎች ምን ይላሉ? ከተለያዩ የኢትዮጵያ ክልሎች ወደ መዠንገር ሄደው ከሚኖሩ ኢትዮጵያውያን ጋር ችግር አላቸው? እንደ ተገኙልኝ ለማቀረብ እሞክራለሁ። ለአሁኑ ሰላም።